He's በትግራይ ክልል ሁኔታ ላይ እንዲነጋገሩ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ አዲስ አበባ የላኳቸው ሴናተር ክሪስቶፈር ኩንስ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መገናኘታቸው ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ እንዳሉት በትግራይ ክልል ያለው ሁኔታ የኢትዮ ሱዳን ድንበርና የሕዳሴው ግድብ ድርድር ጉዳዮች በውይይቱ ከተነሱት መካከል ናቸው። የኢትዮጵያ መብት ኮሚሽን ዶክተር ዳንኤል በቀለም ከሴናተር ኮንስ ጋር በትግራይ ክልል ባለው የሰብአዊ መብት ሁኔታ ላይ መወያየታቸውን በተመሳሳይ ለአሜሪካ ድምጽ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ቅዳሜ ከሰዓት አዲስ አበባ የገቡት ሴናተር ኩንስ በእለቱና ትናንት በማግስቱ ከባለስልጣናትና ከሰብአዊ መብት ድርጅት መሪዎች ጋር ተወያይተዋል። ከኢትዮጵያ መሪዎች ጋር ያደረጉትን ውይይት በተመለከተ ያነጋገርኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተከታዩን አብራርተዋል። የፕሬዝደንት ባይደን ልዩ መልእክተኛ የሚመሩት ልኡካን ቡድን እዚሁ ሀገራችን መጥቶ ክቡር ጠቅላይ ሚኒስትራችን ከክቡር ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ጋር እንዲሁም ከሌሎች የተለያዩ የሕብረተሰብ አካላት ጋር ተነጋግረው ተመልሷል። መልእክተኛው የመልእክቱ ትልቁ እንትን በኢትዮጵያ ያለውን ነባራዊ ሁኔታ ለማየትና ያለውን ሁኔታ ከመንግስት አመራር እዚህም ተገኝቶ ከሚመለከታቸው ወገኖች ለመረዳት ነው። በግንኙነቱ ወቅት በኢትዮጵያ በተለይ በሰሜኑ ሀገራችን ክፍል ህግ በላይነትን ለማስከበር ስለተደረጉት እንቅስቃሴዎች ስለመነሻው መነሻው ሂደቱ እና ውጤቱ አሁን ስለተደረሰበት ደረጃ እና በተለይ መልሶ በማቋቋም ረገድ እየተደረጉ ስላሉ እንቅስቃሴዎች የሰብአዊ መብት ድጋፍን ለማሳለጥ አካባቢም ስለመከፈቱ የሰብአዊ ድጋፍን ሰብአዊ ድጋፍ ለመስጠት አካባቢ መከፈቱ። በሰብአዊ መብት ጥሰት ረገድ የሚቀርቡትን ስሞታዎች በነጻ አካላት የማጣራት አቅጣጫ መጀመሩን ለዚህም መንግስት ዝግጁ መሆኑን የኢንተርናሽናል ሚዲያ ጭምር በቦታው እንዲገኙ መደረጉና የመሳሰሉት እንደገና በደቡብ ሱዳንና በኢትዮጵያ መሀል ያለው ግንኙነት ወቅታዊ ሁኔታ፣ የሕዳሴ ግድብን በተመለከተ ሰፊ መብራሪያ ተሰጥቷቸዋል። ኢትዮጵያ ከዩናይትድ ስቴትስ ጋር ያላትን ታሪካዊ ግንኙነት ይበልጥ ለማጠናከር ስላላት ጠንካራ ፍላጎት እና ይህን ግንኙነት ደግሞ በኢንጌጅመንት ላይ የተመሰረተ በመገናኘትና በመዋየት በመረዳዳት በመደጋገፍ ላይ የተመሰረተ እንዲሆን በኢትዮጵያ በኩል ስላለው ፍላጎትም እንደዚሁ ተገልጾላቸዋል። በአጠቃላይ ሴኔተሩም ባዩት ሁኔታ ጥሩ ምቾት እንደተሰማቸውና ይህ የተረዱትን ነገር እንዳለ እንግዲህ የአሜሪካ ፕሬዚዳንት ጆ ባይደን ሴናተር ኩንስን የላኩት በተለይ በትግራይ ክልል ያለው ሁኔታ እጅግ እንደሚያሳስባቸው በመግለጽ እንደሆነ ሲዘገብ ቆይቷል። ከዚህ አንጻር የተደረገ ውይይት እንግዲህ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ተነገናኝተው መወያየታቸውን ገልጸውልኛል። አምባሳደር በተለይ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በተደረገው ውይይት ላይ እርስዎም ነበሩና የውይይቱ መንፈስ ምን ይመስል ነበር? በዛ ርዕስ ላይ ያለውን ሁኔታ በሚገባ ለመረዳት ነበር የመጡት። ይሄ ለዚህ ያላቸውን ጠንካራ ስሜት ያሳያል። ሁለተኛ ኢትዮጵያ የአሜሪካ የቆየች ወዳጅ፣ የአካባቢው ደግሞ የተሻለች ጠንካራ ሀገር መሆኗን አሜሪካኖች በሚገባ እንደሚረዱ እና እዚህ አካባቢ ለአካባቢው ሰላምም ለአካባቢው መረጋጋትም ለአካባቢውም ልማት የኢትዮጵያ ሚና ጉልህ መሆኑ ስለሚረዱ ከኢትዮጵያ ጋር ያለውን ግንኙነት ስለሚንከባከቡት እንደመጡ ነው የተገለጸው። በእኛም በኩል በክቡር ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ የዚህ የሕግ የማስከበሩ ጉዳይ በትግራይ ምንድን ነው መነሻው የሚለውን ነገር እንደገና ሂደቱ ምን እንደሚመስል ውጤቱ እንዴት እንደሆነ አሁን መልሶ የማቋቋሙ ስራ እንዴት እንደሆነ በዝርዝር ነበር የገለጹላቸው። በተለይ ደግሞ አንዳንድ ጉዳዮችን አዝነውትን ሰጥተው ነው የነገሩት። ለምሳሌ የኢትዮጵያ ውስጥ ጉዳይ በተመለከተ በተለይ ይሄ የኢትዮጵያን ያንዳ ክልል ሚሊሻ ነጥሎ እንደ ባዕድ የማቅረቡ ነገር ስህተት መሆኑን የአማራ ክልል ሚሊሻ ከትግራይ ክልል ይውጣ የሚለውን ማለት ነው። ትክክል ይሄ በየትኛውም ሀገር ከሉዓላዊነት ሕጎች ጋር የሚጻረር መሆኑን በደንብ ነው ያሰዷቸው። ሁኔታውን በደንብ እንዲገባቸው ማለት ነው። ይሄ የኢትዮጵያ ውስጥ ጉዳይ ነው። ይሄ ሚሊሻ የውጭ ዜጋ አይደለም። ይሄ በየትኛውም ሀገር በመንግስታዊ መዋቅር ስር በፌደራል መንግስቱ ሰባቱ መዋቅር ስር የሚኖር ሚሊሻ ነው። ስለዚህ መንግስት ፌዴራል መንግስቱ የትኛውን ከሰሜንም፣ ከደቡብም፣ ከምዕራብም፣ ከምስራቅም፣ ከመሀል ሀገርም የትኛውንም ሚሊሻ አንስቶ የትም አካባቢ መጠቀም እንደሚችል ይሄ ደግሞ በአሜሪካም ሀገር ነባራዊ ሁኔታ ትክክለኛ እንደሆነ እና የትም ሀገር የዚህ የሉዓላዊነት ጉዳይ በዚህ ደረጃ እንደሚታይ በደንብ ማስረዷቸው፣ ሴኔተሩም ይህንን ጉዳይ በጥሞና ነበር ያዳመጡት እና ጉዳዩን ከሞላ ጎደር የተረዱት አድርገን ነው የምንወስደው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና አስተዳደራቸው በኢትዮጵያ ትግራይ ክልል ያለው ሁኔታ እንደሚያሳስባቸው የገለጹት በተደጋጋሚ ነው። በተለይ ከዚህ አንጻር የሚያነሱት በክልሉ ተፈጽመዋል የሚባለውን የሰብአዊ መብት ጥሰት ነው። ፕሬዚዳንት ባይደን ሴናተር ኩንስን ወደ አዲስ አበባ የላኩበት አንዱ ምክንያትም ይሄው የሰብአዊ መብት ጉዳይ መሆኑን ከዋይት ሀውስ የወጣው መግለጫ ያሳያል። ትናንት ማምሻውን ታዲያ ልዩ መልእክተኛው ሴናተር ክሪስቶፈር ኩንስ ከኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለ ጋር ተገናኝተው ተወያይተዋል። ዶክተር ዳንኤል በቀለ ለአሜሪካ ድምፅ እንዳብራሩት ከሴናተር ኩንስ እና ከሉካን ቡድናቸው ጋር ሰፊ ውይይት ተካሂዷል። ያው የመጡበት ምክንያት ይታወቃል። ያው በትግራይ ክልል ከተከሰተው ሁኔታ ጋር በተያያዘ ከአሜሪካው መንግስት እና ከአሜሪካው መንግስት ፕሬዚዳንት ለኢትዮጵያ መንግስት ይዘው የመጡት መልእክት እንዳለ እንረዳለን ያንን ከሚመለከታቸው የኢትዮጵያ መንግስት ባለስልጣናት ጋር ተገናኝ እንደተወያዩበትና ጥሩ ውይይት እንዳደረጉ ገልጸውልኛል። ከዛ በተረፈ በዚህ ጋ የነበረን ውይይት ከሰብአዊ መብት ጉዳዮች ጋር የተያያዘ ነውና በተለይም ደግሞ እስካሁን ድረስ የሰብአዊ መብቶች ኮሚሽን በሚያደርገው ክትትል የተረዳውን ነገር እና ከዚህ በመቀጠልም የሚያካሂደው ምርመራ ምን አይነት መልክ ሊኖረው እንደሚችል የሀሳብ ልውውጥ አድርገናል። እንግዲህ በአሜሪካ መንግስት በፕሬዚዳንት ባይደን አስተዳደር በኩል በትግራይ ክልል ያለው ሁኔታ የሰብአዊ መብት ሁኔታ እንደሚያሳስባቸው ሲገልጹ ቆይተዋል። ማጣራትን በተመለከተም የተለያዩ ጉዳዮችን ሲያነሱ ቆይተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ጨምሮ ሌሎቹም የአስተዳደሩ ባለስልጣናት ከዚህ አንጻር ተፈጸሙ የሚባሉ የሰብአዊ መብት ጥሰቶችን ማጣራትን በተመለከተ ምን አይነት ውይይት ነው የተካሄደው? ከሴናተሩ ጋር ዶክተር ዳንኤል አሁን እስክንድር እንዳልከው ይሄ ያው እስካሁን ብዙ የመወያያ አርዕስት ከነበሩት ጉዳዮች ውስጥ አንዱ ምን አይነት የሰብአዊ መብቶች ጉዳይ ምርመራ ሊካሄድ ይገባል የሚል ነው። አሁን በአብዛኛው የዓለም አቀፍ ማህበረሰብ በኩል ከኢትዮጵያ መንግስትም በኩል በተሰጠው ምላሽ የተደረሰበት መግባባት የኢትዮጵያ ሰብአዊ መብቶች ኮሚሽን እና በተባበሩት መንግስታት የሰብአዊ መብቶች ድርጅት ጽሕፈት ቤት አማካኝነት በእንግሊዘኛ ቋንቋ ኦፊስ ኦፍ ዘ ሀይ ኮሚሽነር ፎር ሂውማን ራይትስ የሚባለው ማለት ነው በእነዚህ ሁለት ተቋሞች አማካኝነት የጋራ የሰብአዊ መብቶች ምርመራ ስራ የማካሄድ አስፈላጊነት ላይ አጠቃላይ ስምምነት እየተደረሰ ይመስለኛል በዚሁ መሰረት በአጠቃላይ በክልሉ የደረሰው የሰብአዊ መብት ጥሰት ምን እንደሚመስል የተሟላ የምርመራ ስራ አካሂደን ከነምርምር ሀሳብ ለማሳወቅ ዝግጅት በማድረግ ላይ እንገኛለን ይሄ ጉዳይ ተነስቶ ነበር ከሴናተር ኩንስ ጋር የውይይቱ አንዱ ርዕስ ነበር ምርመራን የተመለከተ ማን ያጣራ እንዴት እየተጣራ ነው የሚሉ ጉዳዮችን ማለት ነው ይሄ ርዕስ ራሱ እርግጥ ነው ከተወያየንባቸው በርካታ ጉዳዮች ውስጥ አንዱ ይኸው ነበር ምን አይነት መግባባት ላይ የተደረሰበት ነበር ይሄ በተለይ ማጣራትን በተመለከተ በሴናተር ኩንስ እና በእርስዎ መካከል የተደረገ ውይይት ያው አሁን በገለጽኩት መልኩ ነው ያው የአሜሪካ መንግስት በተደጋጋሚ ሲያቀርብ የነበረው ጥያቄ የጉዳይ ነጻ እና ዓለም አቀፋዊ የሆነ የምርመራ ሂደት ያስፈልገዋል የሚል የነበረ መሆኑ ይታወቃል። አሁንም እየተዘጋጀ ያለው የምርመራ ሂደት ዓለም አቀፋዊ መልክም አለው። ምክንያቱም የኦኤችሲኤችአር ጽህፈት ቤት የዓለም አቀፉ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ጽህፈት ቤት በምርመራ ሂደት ውስጥ ተካፋይ ስለሚሆን ዓለም አቀፋዊ ጠባይ ይኖረዋል። በሌላ በኩል ደግሞ ብሔራዊ ጠባይ ይኖረዋል ምክንያቱም የኢትዮጵያ ብሔራዊ ሰብአዊ መብቶች ተቋም ተሳታፊ ስለሚሆን ማለት ነው። እነዚህ ሁለቱም ተቋሞች የሚፈለገውን አይነት ነጻ፣ ገለልተኛ e a chave norte na mamra ንቃት ያላቸው ተቋሞች መሆናቸው ላይ ግንዛቤና መግባባት አለ። ስለዚህ በዚሁ መንፈስ ነበረ የተወያየ ነው። ሴናተሩ በአካል ወደ ትግራይ ክልል ሄደው አንዳንድ ሁኔታዎችን ለመመልከት ከእናንተ ጋር ያመቻቹት ነገር ነበር፣ ትናንት በነበራችሁ ውይይት ላይ ምልክቶች ነበሩ? አይ ሴናተሩ የነበራቸው ቆይታ በጣም አጭር ጊዜ ነው እና በትላንትና ማምሻውን ተመልሰው ወደ ሀገራቸው ሄደዋል። ስለዚህ እዚሁ አዲስ አበባ ከተማ ውስጥ ጉዳዩ ከሚመለከታቸው አንዳንድ ኃላፊዎች ጋር ከመነጋገር ውጪ ከአዲስ አበባ ውጭ ለመጓዝ በቂ ጊዜ አልነበራቸውም። የጠቅላይ ሚኒስትሩን ጽሕፈት ቤት ጨምሮ ከኢትዮጵያ መንግስት የተለያዩ አካላት የሴናተሩን ጉብኝት አስመልክቶ እስካሁን የወጣ ይፋ መግለጫ የለም። አዲስ አበባ የሚገኘው የአሜሪካ ኤምባሲም እንደዚሁ በጉብኝቱ ላይ እስካሁን ይፋ መግለጫ አላወጣም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬየው ከአዲስ አበባ